መቼም እነሱ የተመለከቱት በተለያየ መንገድ ነው። ግን አንድ ማለት የሚቻለው ነገር ቢኖር ሁሉም ተስማምቶ እንደሚሉት የእሳቸው እንደገና ለቻንስለርነት ምርጫ ገብቼ ይወዳደራሉ ማለታቸው ያሰቡት የገመቱት እንጂ ዱብዳ ሆኖ የቀረበ ነገር አይደለም። ምክንያቱም የጀርመን መንግሥትም ሆነ የክርስቲያን ዲሞክራትም የእሳቸውም በሀገሪቱም ያሉ ሰዎች ከእሳቸው ለየት ያለ የተለየ ሰው ይገኛል ተብሎ ያልታሰበበት ምክንያት ነው። ይሄንን መናገራቸውን በሙሉ እንዳለ ተቀብሎታል። ህዝቡም ከእሳቸው የተሻለ የለም። ነገር ግን ደግሞ ለአራተኛ ጊዜ ማለት ለሚመጡት አራት አመት በጠቅላላው ሲደመሩ ወደ አስራ ስድስት አመት የእሳቸው እንደገና መመረጥ ይሄን ያህል አዲስ ለውጥ ስለማያመጣ ሌላ ሰው፣ ሌላ ፊት፣ ሌላ ራዕይ፣ ሌላ ችግር ፈቺ ሰው እንፈልጋለን የሚሉ ክፍሎች አሉ። እነሱ ግን አብዛኛዎቹ ወጣቶቹ ናቸው። አንጌላ ሜርክል መራሂተ መንግስት ሆነው ከመመረጣቸው በፊት ፓርቲያቸው እጩነታቸውን ማጽደቅ ይኖርበታል። ሌሎች ተፎካካሪዎች ሊኖሩ ይችሉ የሆነ ከአሁን በኋላ ተፎካካሪ ባጠገባቸው የለም ከድርጅታቸው ውስጥ። ምክንያቱም ብዙዎቹም እንደሚሉት ግርማ ሞገስ ያለው እሳቸውን እቀናቀናለሁ የሚል እና ደግሞ ወደፊት ደግሞ ተራ ምጄም ድርጅቱ ሊቀመንበርነት ቦታ ይዛለሁ፣ ቻንስለር መሆናለሁ የሚሉትን ሰዎች ተራ በተራ እና አንድ በአንድ ከቦታቸው እያነሷቸው እና እያሸጋሸጓቸው ብቻቸውን የቀሩ ናቸው። ይሄ በአንድ በኩል ብዙዎቹ እንደሚሉት ድርጅቱን ጎድቶታል። በሌላ በኩል ግን እሳቸውን ደጋግመው እንደሚሉትም አማራጭ የሌላቸው ቻንስለር የሚለውንም እና መሪ ቦታ ሰጥቷቸዋል። አንጌላ ሜርክል ከዚህ ቀደም በርካታ ተገን ጠያቂዎችን ለመቀበል በመወሰናቸው ተቀባይነታቸው አሽቆልቁሏል የሚል ነገር ተሰምቶ ነበረ። ከዚህ አኳያ አሁን መራሒተ መንግስቷ ጀርመን ውስጥ ያላቸው ተቀባይነት፣ የመመረጥ ዕድላቸው ምን ይመስላል? መመረጥ እድላቸው ከፍ ያለ ነው። ነገር ግን በሰዎች ዘንድ ያላቸው አንተም እንደጠቀስከው የስደተኞቹ መምጣት ጉዳይ ሌሎም ጉዳዮች አሉ። የፊናንስና ኢኮኖሚንም ቀውስ አስታኮ የመጣውና አውሮፓን የመታውንም ችግር ይሄንን ሁሉ ሲመለከቱ እና ደግሞ እኛ ምንም አላገኘንም፣ ትርፍም ጥቅምም አላገኘንም፣ ተጎዳ እንዳውም ተረሳን የሚሉ ክፍሎች እንደሚሉት ከሆነ የተወዳጅነታቸው ከሰባ አራት ከመቶ እስከ ዛሬ የነበረውን ወደ አርባ ሰባት ደርሷል ማለት ነው ከሀምሳ በታቸው ወርደዋል። እና በዚህ በዚህ በአመለካከት ደረጃ ለየት ያለ ነገር እንመለከታለን። ነገር ግን ደግሞ ዓለም እና ጀርመን በተለይ ደግሞ አውሮፓ አሁን ያለችበት ሁኔታ ሶስት አራት ነጥቦች ማንሳት ይቻላል። ከዛ ተነስተው ብዙዎቹ እንደሚሉት ለፔን ፈረንሳይ ሀገር፣ ዶናልድ ትራምፕ ዋሽንግተን እና ዋይት ሀውስ የቀኝ አክራሪዎች እና ዘረኞች ወይንም ፖፑሊስት የሚባሉት ክፍሎች በአውሮፓ መስፋፋት ተንቀሳቀ ሰው አውሮፓ ይገባሉ የሚባሉትም በሚሊዮን የሚቆጠሩ ስደተኞችንም ጉዳይ ለመፍታት ሆነ የአገሪቱንም ውስጥ ያለውንም ኢኮኖሚ ይሁን ሰዎችን ጥያቄዎችን ለመፍታት በአሁኑ ጊዜ የጀርመንም ሕዝብ ሆነ ሌሎቹ የፖለቲካ ድርጅቶች ከወይዘሮ አንገላ መርክል ሌላ ምንም አማራጭ የላቸውም። አንተም እንደጠቀስከው ዩናይትድ ስቴትስ ላይ ዶናልድ ትራምፕ ፕሬዚዳንት ሊሆኑ ነው። ብሪታንያ ከአውሮጳ ወጥታለች። ይህን የሚከታተሉ ተንታኞች የነፃው ዓለም የምዕራቡ ቀጣይ መሪ አንጌላ ሜርክል ናቸው ሲሉ ይደመጣል። የምዕራቡ ዓለም ቀጣይ መሪ አንጌላ ሜርክል ሊሆኑ ትላልቅ ሀተታ ጸሐፊዎች፣ ለምሳሌ ኒውዮርክ ታይምስ የታወቁ ጋዜጣ አዘጋጆች አዘጋጅ እንደ ጻፉት ከሆነ በአሁኑ ጊዜ ሊበራል የምንለውን ነጻ የሆነው ህብረተሰብ ነፃነት ያለበት እኩልነት ያለበት የህግ በላይነት የሰዎች መብት የተከበሩበት አናሳ ቡድኖችም መብታቸው የሚጠበቅበት እነዚህን ሁሉ በአሁኑ ጊዜ ቆሙ ሊከራከርና ሊሟገት ያንንም ደግሞ መልክ ለማሳት የሚችለው አንድ ሰው ቢኖር በአለም ደረጃ ወይም በአውሮፓ ደረጃ ወይዘሮ አንገላ መርከል ነው የሚለውን ነገር ነው የተናገሩት። እንዳልከውም ፕሬዚዳንት ኦባማም እዚህ የነበሩ ጊዜ እኔ የመምረጥ መብት ቢኖረኝ መመርቶ ሩ አንገላ ሜርክል የሚለውን ነገር ነው የተናገሩት። ይልማ ኃይለ ሚካኤል ከበርሊን በጣም አመሰግናለሁኝ።